የኦሮሚያ ክልላዊ መንግስት ባለፈው ሳምንት ረቡዕ ከገርበ ጉራቻ ከተማ አቅራቢያ ከታገቱ የደባርቅ ዩኒቨርሲቲ ተማሪዎች ጥቂቶቹ ሲቀሩ የሚበዙትን አስለቅቀናል ቢልም ቤተሰቦቻቸው ግን እንዳልተለቀቁና የተለቀቁ ካሉም እንዳላገኟቸው ገልጸዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አድኛ ሸነይ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጿቸው መቶ ስልሳ ሰባት ተማሪዎች ውስጥ እስከ ትናንት ምሽት ድረስ መቶ ስንሳዎቹን በማስለቀቅ ወደ ቤታቸው እንዲመለሱ ለማድረግ ችለናል ሲሉ ለአሜሪካ ድምፅ ተናግረዋል። የአሜሪካ ድምፅ ያነጋግራቸው የታጋሽ ተማሪ ቤተሰቦች ግን የነሱ ቤተሰብ የሆነ ታጋሽ እንዳልተለቀቀ እና አሁንም እስከ ግማሽ ሚሊዮን ብር ማስለቀቂያ እየተጠየቁ መሆናቸውን አመልክተዋል። የኦሮሚያ ክልላዊ መንግሥት ለተማሪዎች እገታ ተጠያቂ ያደረገው የኦሮሞ ነጻነት ሰራዊት ወንጀለውን አስተባብለዋል። ገልሙ ዳዊት ቀጣዩን ዝርዝር ልኮልናል። ባለፈው ሳምንት ረቡ ሰኔ 26 ቀን 2016 ዓ ም ከደባርቅ ወደ አዲስ አበባ በመመለስ ላይ ያሉ በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ አቅራቢያ በታጣቂዎች መታገታቸው ከተገለጸው የዩኒቨርሲቲ ተማሪዎች ብዙዎቹን ለማስለቀቅ ችለናል ሲሉ የክልላዊ መንግስቱ ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ትላንት ረቡ ምሽት ለአሜሪካ ድምፅ ተናግረዋል። በረቶተ ዩኒቨርሲቲ በርኖተሳኒ ጡሙረኒ ገረማ ሳኔ ማ ጅረንናነው አማራ ዩኒቨርሲቲ ደባርቅራ ባ ሳኔ ከንታአኔ በደባርቅ ዩኒቨርሲቲ የሚማሩና ትምህርታቸውን ጨርሰው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን በኩዩና ወራጃርሶ ወረዳዎች መካከል ሕዝብን እያጋዘ ገንዘብ መሰብሰብ የለመደው ሸኔ አንድ መቶ ስልሳ ሰባት የሚደርሱ ተማሪዎችን አግቶ ወስዷቸው ነበር። የጸጥታ ኃይሉ ወዲያው ባደረገው ክትትል ግን 137 ተማሪዎችን ከታጣቂዎቹ አስጥሎ ወደ ቤተሰቦቻቸው እንዲሄዱ አድርጓል። በሁለተኛው ቀንም እንዲሁ 28 የሚሆኑትን አስለቅቆ ወደ ቤታቸው እንዲመለሱ አድርጓል። በአጠቃላይ ከታገቱት 167 ተማሪዎች ውስጥ 160ዎቹ ተለቀው ወደየቤታቸው የቤታቸው ሄደዋል። የተቀሩትንም ለማስለቀቅ አሁንም ክትትል እየተደረገ ነው። በአንጻሩ ከድባርቅ ዩኒቨርስቲ እየተመለሱ በታጣቂዎች ከታገቱ ተማሪዎች ቤተሰብ እንደሆኑ ለአሜሪካ ድምፅ የተናገሩ አስተያየት ሰጪዎች ከእገታው የተለቀቁት ተማሪዎች ቁጥር በመንግስት እንደተጠቀሰው ሳይሆን አሁንም ብዙዎቹ በታጣቂዎቹ እጅ ተይዞ እንደሚገኙ ገልጸዋል። ስሟ እንዲጠቀስ ያልፈለገችና አሁንም እንደታገቱ ታገቱ ካሉት የደባርቅ ዩኒቨርሲቲ ተማሪዎች ውስጥ እህት እንዳለቻት የገለጸች አስተያየት ሰጪ አሁንም እህቷ በታጣቂዎቹ እጅ እንደሆነች ጠቁማለች። ትላንትና እኔም ይህንን መረጃ ከሰማው በኋላ ለእሷ ቁጥር ስልክ የላትም፣ በእርግጥ የማገኛት በነሱ ነውና አውርቼ አግንቻ ነበረ። አገናኙኝ፣ አውርተናል እዛው ነው ያሉት እና ውሸት ነው አልተለቀቀ የሚባለው እና ልጆቹ መቶ ስልሳዎቹ ተለቋሉ፣ ሰባት ተማሪ ብቻ ነው የቀረው ብለው እንደገና በምሽት ዜና ላይ እንደገና አቀረበ። እና ዛሬ ጠዋት ራሱ የያዙትን አካላት ጋር ደውዬ ነበር፣ ከነን አጋቾቹ መሀል አንዱ ጋር እና ይሄቴን ማግኘት እችላለሁ ወይ ስል ቆይ፣ ሰላሳ ደቂቃ በኋላ መልሰሽ ደውይ፣ ወጣ ብያለሁ አለ። ስለዚህ ልጆቹ ከራሳቸው ጋር ነው ያሉት። ምንም አልተለቀቁምም። ራሴ እየተፈለገ አይደለም ግን ዘገባ ብቻ ነው። ራሳቸውንም ታወራቸው ነበር ልጆቹ ይፈታሉ፣ እናንተ ብር ብቻ አዘጋጁ ብሎ ሲያወሩኝ ነበር። ከሰዓት በኋላም አግኝቻቸው አለውኝ እነሱን እና ቤተሰቦች ደውለን ደውለን ልጆቹን እያገኘናቸው ነው ብቻ ልጆቹ እዚያው ከእነሱ ጋር ነው ያሉት አልተፈቱም እና ግን እዚህ የሚዘገበው ነገር ሁሉም ውሸት ነው። ለእረፍት በመመለስ ላይ የነበሩት የዩኒቨርሲቲ ተማሪዎች የኦሮሚያና የደቡብ ኢትዮጵያ ክልሎች አካባቢዎች ተወላጆች ናቸው ያሉት የክልል ቃል አቀባይ አቶ ኃይለወዱኛ ከእገታው በማስለቀቅ ሂደት ውስጥ የተጎዳ ተማሪ አለመኖሩንም ተናግረዋል። ኦፐሬሽን ከነረት ወሬ ሀርከኬነተን ጅሩ ወሬ ተርካንቴን ረቲ ፎጠተኔ ጅሮ ታጋቾቹን በማስለቀቁ ዘመቻ እጃቸውን የሰጡም እርምጃ የተወሰደባቸውም ታጣቂዎች አሉ። በጣም ጥንቃቄ በታከለበት መልኩ ነው የተከናወነው። በዚህም በተማሪዎቹ ላይ የደረሰ ጉዳት የለም። አቶ ኃይሉ ለእገታ ድርጊቱ ሸኔ ሲሉ የገለጹትን የኦሮሞ ነፃነት ሰራዊት ታጣቂን ተጠያቂ አድርገዋል። በኦሮሚያ ክልል መስፋፋቱ የሚነገረው መሰል የእገታና ገንዘብ መጠየቅ አድራጎት በመንግስት የጸጥታ ኃይሎች እየተወሰዱ ናቸው ባሏቸው እርምጃዎች ቀንሷል ሲሉም ቃል አቀባዩ አመልክተዋል። ስሟ እንዲጠቀስ ያልፈለገችው የታጋች ቤተሰብ አባል ኢቷን በሕይወት ለማግኘት አምስት መቶ ሺህ ብር የማስለቀቂያ ገንዘብ እንድትከፍል በታጣቂዎቹ መጠየቋን ገልጻለች። እህቴን አምስት መቶ ሺ ነው የጠየቋት ገንዘቡን አካውንት የለንም በእጅ ነው በካሽ ነው የምንፈልገው እና እንዴት እንደሚታቀብሉን እኛ እናሳያቸዋል እኛን አቅጣጫ እንነግራቸዋለን ብር ግን በደንብ አሰባስቡ ነው የተባለው ልጆቹም በረሃብ እና በብርድ በጥም እየሞቱን ያሉት ምግብ በሶስት ቀን አንዴ ነው ትላንት እየነገረችኝ ሶስት ቀን ከሆነን በኋላ ኮቾሮ እየሰጡን፣ ውሃ የለም፣ ምን የለም። በሶስት ቀን አንዴ ይሄ እንጀራ፣ ደረቅ እንጀራ በበርበሬ ስሰጡን፣ እሱም በልተን ነው ከሞት የተረፍን። ምግብም የለም እነሱ። ወይ ከዚህ ብገሉን ይሻላል፣ ወይም ብር ሰጥተንም ብንወጣ ይሻላል። እኛ በራብ እየሞትነን ብለው ሲያወሩ ነበር። ባለፈው ሳምንት ረቡዕ ከተፈጸመው እገታ ማምለጡን ለአሜሪካ ድምፅ የተናገረው ስሙ እንዳይጠቀስ የጠየቀው የደባርቅ ዩኒቨርሲቲ ተማሪ በዕለቱ ተከታትለው ወደ አዲስ አበባ በማምራት ላይ ነበሩ ያላቸውን ሶስት የሕዝብ መጓጓዣ አውቶቤሶች ታጣቂዎቹ አስቁመው እየደበደቡ አወረዱን ሲሉ የተፈጸመውን ድርጊት እንዲህ ያስረዳል። ሶስ ያው ከግቢ ወጥን እየመጣን ስደጀን አልፍን ያው ጋር አባራ አልፍን እየመጣን መኪናው ያው አስቆሙን። ሶስት መኪና ነበር፣ አንዱ ከባህር ዳር ወደ አዲስ አበባ መጣ መኪና ነበር። ከዛ ያው የመጀመሪያው መኪና ተማሪዎች ሙሉ አወረዱ፣ ወደ ሁለተኛው መጡ፣ እንደዛ አደረጉ። ሶስተኛው ማወረድ ይዞ ወደ ጫካ ሲወስዱ ተማሪዎች ለማምለጥ ሲሞክሩ ያው ተኩስ ጀመሩ። ከዛ በቶክሱ ምክንያት ተማሪዎች ተበተነ። ያው በዛው በተበተነበት አጋጣሚ ም መሸወድ ጀመርኩ ማለት ያመለጡት ወደ ያስራ ምናምበት ያው በዛው በቶክሱ ምክንያት አማለት የቀሩት ትናንሽ ናቸው እየወደቁ ከዛ ሲወድቁ እየመጡ ስልካቸውን እየቀሙ ሄዱ። ከንደዛ ወደ የምንድሻ ወደ መከላከያ የተቀላቀሉት አሉ። ከዛ በኋላ ማለት ነው በቃ ተለበቁ። እንደ አጋጣሚ ከተለበቁበት ያው ቶክሱ ምናም ይዟቸው ተማሪዎች ይሰራራቁ ያው ከዛ ቶክስ ካለቀ በኋላ እኔ ወጥቼ አስፋልቱ ከወጣው መኪናው እንዳጋጣሚ ምንመጠው ና ወደ አዲስ አበባ መጠው ማለት ነው። ምናምን ይዛት ለ ከኔ ጋር አንድ ሶስት አራት ያክል ነው አብረን ያመጣ ነው ወደ አዲስ አበባ። ትላንት መንግስት ከእገታ እንዳስለቀቃቸው ስለተገለጸው ተማሪዎች ቁጥር መስማቱን ያነሳው ይኸው ተማሪ የታጋሽ ተማሪዎች ቤተሰብን መጠየቁንና ብዙዎቹም እስካሁን አለመለቀቃቸውን ተናግረዋል። ጥቃቱን ያደረሱትን ታጣቂዎች ሬንጀር የለበሱ ሲል የገለጸው ተማሪው በአካባቢው ተደብቆ እስከቆየበት ድረስ የመንግስት የጸጥታ ኃይሎችም ጥቃቱ ሲፈጸም በጊዜ አለመድረሳቸውን ተናግረዋል። የኦሮሚያ ክልላዊ መንግስት ለተማሪዎቹ እገታ ተጠያቂ ያደረገው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ወዳ ተርቢ ወንጀላውን አስተባብለዋል። ዳብኒ ኬኛ ከንቀብኔ በመጀመሪያ ድርጅታችን በዚህ አይነት ወንጀል ውስጥ እጁ እንደሌለበት አስምሬ መግለጽ እፈልጋለሁ። ይህ ድርጊት በሀገር ውስጥ እየተስፋፋ ከመጣ ቆይተዋል። ለዚህም መፍትሄ እንዲሰጠው በተደጋጋሚ ጥያቄ ስናቀርብ ነበር። ስለዚህ የኦሮሞ ነጻነት ሰራዊት ከዚህ ድርጊት የለበትም። እነሱም ከዚህ ድርጊት ጀርባ አሉ ብለው እኛ ላይ ጣት ለመቀሰር ያደረጉት ነው። ሁለተኛ ደግሞ ይህ አይነት ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከኃላፊነት ለመሸሽ ሲሉ ነው የሚወነጅሉን ከመንግስት ውጭ ያሉ ሌሎች ሰዎች ደግሞ እንዴት ጣት ወደ ኦሮሞ ነጻነት ሰራዊት ይቀስራሉ? የደንብ ልብስ እንኳን የለንም። ብዙ ጊዜ በጸጉረ ልውጥ ሊለዩን የሚሞክሩት ራሳቸውን ለማበልጸግ የሚሰሩ ሰዎች መሰል ድርጊት ስለሚፈጽሙ በዚህ መሃል መምታታት ይፈጠራል እንጂ የኦሮሞ ነጻነት ሰራዊት ከዚህ ድርጊት እጁ የለበትም። ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነውና ሰሞኑን ይፋ የተደረገው የኢትዮጵያ ሰብዓዊ መብቶች ኮሚሽን ዓመታዊ ሪፖርት በተለይም በአማራና ኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክተዋል። በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ ከሚደርሱ የሰብዓዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ የደረጉ እገታዎች አሳሳቢነታቸው ከፍተኛ ትኩረት የሚሻ ጉዳይ ነውም ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ